I'm a second. Look on it's country is as country does. Dolly Parton. I can live in a mansion or a double wide, eat sushi, bro, or my catfish fry. Wherever I am, and that's where I belong. Cause I'm Born in Country bread, country fighting, country bread A country heart and a country head Cause I'm country to the core Cause I'm country head to toe And what you see is what you get Nothing's ever changed me yet Nothing will, it's a pretty safe bet Cause I'm country through, through. 是为什么呀 ሰላም ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች፣ እንደምሰነበታችሁ፣ እንደምናመሻችሁ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ካንትሪዝ አስካንትሪ ዳዝ በተሰኘው በታዋቂዋ የሀገረሰብ ዜማ አቀንቃኝ በዶሊ ፓርተን ዜማ ነው የምሽት ፕሮግራማችንን የጀመር ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የእናንተን ደብዳቤዎች ስቱዲዮ ይዤ እገብቻለሁ። የእናንተን የዜማ ምርጫዎች ነው የማስተናግደው። በቀጥታም ወደዚያው ነው የምገባው። ሰላም ደሳለኝ ለሰላምታ ከሀገራችን ዋና ከተማ ከሆነችው ከአዲ ስ አበባ ሰላምታ ዬን አቀርብልሃለሁ። ነቢዩ ጥላሁን እባላለሁ የፕሮግራም ተከታታይ ነኝ። ስጽፍልግን ይህ የመጀመሪያ ደብዳቤ ነው። ታዲያ ተቀብለህ እንደምታስተናግደኝም እርግጠኛ ነኝ። ታዲያ ደሱ ብዙም አላስቸግርህ ዜማ ለመምረጥ ነው። የምመርጠውም የቦም ማርሊን ዜማ ነው። የቦም ማርሊ ቀንደኛ አድናቂ ነኝና ዌክ አፕ ኤን ሊቭ የተሰኘውን ዜማውን ለኔው ለራሴው ለመወዳት ፍቅረኛዬ ለሀና ጌጡ፣ ለጓደኞቼ ለነጋሽ፣ ለያሬድና ለጥበበ እንዲሁም ለመላው የቦም ማርሊ አድናቂዎች መርጫለሁና እባክህን ይህንኑ ዜማ እስቲ በአየር ላይ አውልልኝ። የአዲስ አበባው ነብዩ ጥላሁን ለደብዳቤ በጣም አመሰግናለሁ። እንኳን ወደ ሙዚቃ ቀና በደህና መጣህም በማለት የቦብ ማርሊን ዌክ አፕ ኤንድ ሊቭ የተሰኘውን ዜማውን ለአንተና ለመድረክላቸው በሙሉ ይኸውና በአዲስ አበባ አየር ላይ so when you're riding through the Alright. Jag upp en livsavgörande grej. Jag har och något att bomma på. የአዲስ አበባው ነቢዩ ጥላሁን ለዜማ ምርጫ እናመሰግናለን። የመረክላቸውም ፍቅረኛ ጓደኞችህና የቦማር አድናቂዎችም በዜማ ምርጫ እንደተደሰቱ እርግጠኛ ነኝ። ነቢዩ አትጥፋ፣ አልፎ አልፎ ጻፍልኝ። የሙዚቃ ቀን አዘጋጅ ቤዛዊት ወልድ አረጋይ ነኝ። ኢሜል የማደርግልህ ከዚሁ ከዩናይት ስቴትስ ከዋሽንግተን ሲያትል ከተማ ሲሆን በአሁኑ ሰዓት ኢትዮጵያ ጎንደር ለሚገኘው ጓደኛዬ ለበሃይሉ አበበ እባክህን ናፍቄያለሁና ቶሎ ተመለስ ካልክልኝ በኋላ መርሲ የተሰኘውን የዳፊን ዜማ አሰማልኝ። mercy ዳፊ፣ ነበረች በዛይት ለዜማ መርጫሽ እናመሰግናለን። ሰላም ሰላም ሰላም። የስቱዲዮ አስራአራቱ የሙዚቃ ቀን አዘጋጅ ለጤንነት እንዴት ነህ? በተደጋጋሚ ብጽፍልህም ደብዳቤን ልታስተናግድልኝ አልቻልክም። ለምን እንደሆነ ሊገባኝም አልቻለም። እኔ ግን ተስፋ ሳልቆርጥ አሁንም ይኸው ወረቀትና ብዕር አገናኝቼ የጻፍኩልህ ነው። ይቺ ደብዳቤ ከደረሰችህ እንደምታስተናግድልኝ ተስፋ አደርጋለሁ። ስሜ ያሬድ ጥበቡ ይባላል። የምኖረውም አዲግራት ከተማ ሲሆን እባክህን በአሁኑ ሰዓት እዚያው አንተ ያለህበት ሀገር ዋሽንግተን ዲሲ ለምትኖረው ጓደኛ ለሜሮን ተሰማ አይዞች ፍቅሬ ወደ አንቺ ለማምጣት እየገሰገስኩ ነው ካልክሌ በኋላ ራንቱዩ የተሰኘውን የብራይን አዳምስን ዜማ መርጬላታለሁ። ናስቲ አሰማለሁ። The ነበርም ወደሚቀጥለው ደብዳቤ ሲገባ ደግሞ ከደቡብ ወሎ ረባቦ ቱሉ ማመድ ትምህርት ቤት ሆኜ ለሰላምታ ከአንገቴ ጎንበስ ከጉልበቴ በርከክ በማለት ይኸው የክብር ሰላምታዬን ላንተና ለቪኦኤ አድማጮች አቀረብኩኝ። ንጉስ ሽፈራው አደም ነኝ። ደሱ እንደምንሰነበክ፣ እኛ ገር ርካሽነቱ የሚወራለት የእኛ ገር ሰዓት አልበቃን ብሎ ምን እንደሰራን ሳናውቅ ጊዜ ማነስ ጀምሯል። በዚህም ምክንያት ነው የጠፋሁት። ለማንኛውም ለሚከተሉት ቤተሰቦቼ አርኬሪን፣ ላብሌተር የሚለውን ዘፈን ከፍ አድርገህ አሰማቸው። ለኢማም ሽፈራው፣ ለያሲን ሽፈራው፣ ለአደም ሽፈራው ደቡብ ወሎ ወረባቦ አጀርሳ ነው የሚገኙት። ለኮኮቤስ ሽፈራው ሳውዲ አረቢያ ነው የምትገኘው። ከእናት ምድር ወጥተው በመካከለኛው ምስራቅ ማለት በየመን በባህር ሄደው በእስራትና በግርፋት ለሚማቀቁ የሀገሬ ልጆችና ለወረባቦ ወረዳ ፖሊስ አባላት በሙሉ። በመጨረሻም የጫርኳት ግጥም አለችኝ። ታናሽ ወንድሜ ወደ ስደት ሊሄድ ሲል ነው የጻፍኩ ጻፍኳት አትሂድ ትላለይ ደስ አለኝ የጻፍኳት ግጥም ርዕስ አትሂድ የእኔ ብላቴና ከጎጆ አትውጣ ነገ እኮ ድብቅ ነው ምን እንደሚያመጣ ሲታለፍ ልፋለ ሁሌ ላይሳካ በሰፈር ህደግ ሆነህ ግራር ዋርካ አድማስን ተሻግሮ ቢገነባ ሸክላ ዛፍ ላላደገበት መቼም የለው ጥላ ይችን ካልክሌ በኋላ ላቭሌተር የተሰኘውን የአርኬልን ዜማ እስቲ አሰማልኝ Do yeah. la la la la la Did you get my call? Did you? Read my love. Hours, yeah. wedding bells, baby shout. Yeah. vacation sailboats with the ones you love the most. Yeah. Long time no see, yeah. back together you and me. Yeah. bring me back when you receive uh -huh. this. Here did you get? ሎቭ ሌተር የተሰኘውን የአር ኬሊን ዜማ ነበር ያደመጥነው። ወደ ቀጣዩ ምርጫ ስንገባ ደግሞ ሰላም፣ የሙዚቃ ቀን አዘጋጅ ደሳሌ መኮንን እንደምናለህ? እኔ እንዳለኋለሁ። በስቃይና በመከራ የምጽፍልህ ከየመን አገር ነው። ንግሥት እባላለሁ። እስቲ እባክን እዚህ የመን አገር በስቃይና በመከራ የቀን ህይወታችንን ለምንመራው በሙሉ ኤ ቼንጅ ኢዝ ጎነ ካም የተሰኘውን የሳምኩክን ዜማ አሰማን። Since Oh, and just like the river I've been running Ever since It's been a long A long time coming But I know A change gonna come Oh, yes it will It's been too. But I'm afraid to die. Cause I don't know what's up there beyond the sky. It's been a long, a long time coming, but I know a change gon' come. Keep telling me Don't hang around It's been a long A long time coming But I know A change gonna come Oh, yes it will Then I go to my Brother, help me, please. But he winds up knocking me. oh come oh yes it will አይደሱ ለአንተና ለስራ ባልደረቦች የክብር ሰላምታዬ ይድረሳችሁ የአዲሱ አበበ ቀንደኛ አድናቂ ነኝና እባክህን የጅማው ደረጀ በላይ ሰላም ብለዋል ብለህ መልእክቴን ካቀረብክልኝ በኋላ በቀጥታ ወደ ዜማ ምርጫ ይልግባ ቲቸር የተሰኘውን የጆርጅ ማይክልን ዜማ በጣም ለመወዳ ጓደኛዬ አዲስ አበባ ለምትገኘው ለወይንሸት ዘገየ አሰማልኝ የጅማው ደረጀ ለኢሜልህ አመሰግናለሁ ለአዲሱ ሰላምታህንም ነግሬልሃለሁ እሱም አመስግንልኝ በማለት አጸፋውን መልሷል ለጓደኛህ ለወይንሸት ቲቸር የተሰኘውን የጆርጅ ማይክልን ዜማ በማሰማት ነው የምሰናበተው። ለዛሬ ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።